የዲ ደብልዩ ዜና አመሰግናለሁ ሽቴ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜናዎች እነሆ። በትግራይ ክልል ለሚገኙ ተረጂዎች በተባበሩት መንግስታት ድርጅት አማካኝነት የሚከናወነው የሰብአዊ ድጋፍ በአየርና በምድር ማድረስ መጀመሩን የመንግስት ኮሚኒኬሽን ጉዳዮች አገልግሎት አስታወቀ። የመንግስት ኮሚኒኬሽን በሳምንታዊ መግለጫው እንዳለው በአማራ ክልል ህወሓት በተቆጣጠራቸው አካባቢዎች ባደረሰው ጥቃት ከ1 ነጥብ 1 ሚሊዮን በላይ ሰዎች ተፈናቅለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን በኢትዮጵያ እየተደረገ ያለው ጦርነት መባባሱ እጅጉን እንደሚያሳስባቸው ተናገሩ። የውጭ ጉዳይ ሚኒስትሩ ለቀውሱ መፍትሔ ለመሻት አፋጣኝ ድርድር እንዲደረግ ጥሪ ማቅረባቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትናንት አርብ በወጣው መግለጫው አስታውቋል። የሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ የሀገሪቱ የፖሊስ ዋናና ምክትል አዛዦችን ከኃላፊነት አባረሩ፣ ሌሎች አዛዦችን ሾሙ። በደቡብ አፍሪቃ የተገኘው ልውጡ የኮሮና ተህዋሲ ወደ ተለያዩ ሀገራት መሰራጨት መጀመሩን ተከትሎ በርካታ የዓለም ሀገራት ከደቡባዊ አፍሪቃ ሀገራት ጋር የነበራቸውን የአየር ጉዞ እያገዱ ነው። እስካሁን እየተሰጡ የሚገኙ የኮቪድ-19 መከላከያ ክትባቶች አዲሱን ልውጥ የተዋሲ ዝርያ መከላከል ስለመቻላቸው አለመረጋገጡ ደግሞ የተዋሲው ስርጭት በፍጥነት እንዳይስፋፋ አስግቷል። ዜናውን በዝርዝር በትግራይ ክልል ለሚገኙ ተረጂዎች በተባበሩት መንግስታት ድርጅት አማካኝነት የሚከናወነው የሰብአዊ ድጋፍ በአየርና በምድር ማድረስ መጀመሩን የመንግስት ኮሚኒኬሽን ጉዳዮች አገልግሎት አስታወቀም። የመንግስት ኮሚኒኬሽን በሳምንታዊ መግለጫው እንዳለው በአማራ ክልል ህወሓት በተቆጣጠራቸው አካባቢዎች ባደረሰው ጥቃት ከ11 ሚሊዮን በላይ ሰዎች ተፈናቅለዋል። በአማራና አፋር ክልሎች ከ ሚሊዮን በላይ ለሚሆኑ ሰዎች መንግስት የምግብ ድጋፍ ማድረሱን ሚኒስትር ደታዋ ሰላማዊት ካሳ ተናግረዋል። ካለፈው አንድ ወር ወዲህ ተቋርጦ የነበረው ወደ ትግራይ ክልል የሰብዊ ድጋፍ አቅርቦት ካለፉት ሶስት ቀናት ወዲህ በሁለት አማራጮች ማጓጓዝ መጀመሩንም ተናግረዋል። በትግራይ ክልል ያለውን ሁኔታም እንደዚሁ የሰብዊ ድጋፉን ስናነሳ በተባበሩት መንግስታት ድርጅት በኩል የሚከናወነውና ወደ መቀሌ በአየር የሚደረገው ድጋፍም ከጥቂት ቀናት በፊት እንዲቀጥል ተደርጓል። እስካሁን ድረስም ባለፉት ሶስት ቀናት አካባቢ ሁለት የሰብአዊ ድጋፍን የያዙ በረራዎች መደረጋቸውንም ተመልክተዋል። በሰመራ በኩልም እንደዚሁ አስፈላጊው ሂደትን ያለፉ ሰማኒያ ሶስት የእርዳታ እህልንና የተለያዩ ቁሳቁሶችን እየጫኑ የድጋፍ መኪኖች ወደ ትግራይ መላካቸውንም መረጃ ለመስጠት ነው። ወደ ትግራይ ክልል የሚደረገው የሰብአዊ ድጋፍ አቅርቦት የኢትዮጵያ መከላከያ ሰራዊትና አጋሮች ከህወት ኃይሎችና አጋሮቹ ጋር የሚያደርጉት ውጊያ ተጠናክሮ መቀጠሉን ተከትሎ ከተቋረጠ አንድ ወር ገደማ ደርሶ ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን በኢትዮጵያ እየተደረገ ያለው ጦርነት መባባስ እጅጉን እንደሚያሳስባቸው ተናገሩ። የውጭ ጉዳይ ሚኒስትሩ ለቀውሱ መፍትሔ ለመሻት አፋጣኝ ድርድር እንዲደረግ ጥሪ ማቅረባቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት አርብ ባወጣው መግለጫው አስታውቋል። አንቶኒዮ ብሊንከን በኢትዮጵያ ወቅታዊ የጸጥታ ሁኔታ ላይ ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር በስልክ ተነጋግረዋል። የብሊንከን የአፋጣኝ ድርድር ይደረግ ጥሪ የተሰማውም ጠቅላይ ሚኒስትር አብይ አህመድ በጦር ግንባር መገኘታቸው መንግስት በሚቆጣጠራቸው የመገናኛ ብዙሀን ከታየ በኋላ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ እንዳሉት የውጭ ጉዳይ ሚኒስትሩ የጦርነቱ የመባባስ ምልክቶች አስጨንቋቸዋል፣ በአስቸኳይ ወደ ድርድር መሄድ አስፈላጊነት ላይ አጽንኦት ሰጥተዋል ብለዋል። ጠቅላይ ሚኒስትር አብይ አህመድ በአፋር የጦር ግንባር ወታደሮቻቸውን እየመሩ መሆኑን በቴሌቪዥን ቀርበው ተናግረዋል። ባለፉት ጥቂት ቀናቶችም ጭፍራን ጨምሮ በህወሓት ቁጥጥር ስር የነበሩ ወታደራዊ ጠቀሜታ የነበራቸውን ቦታዎች መልሰው መቆጣጠራቸውን አስታውቀዋል። የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ የሀገሪቱ የፖሊስ ዋናና ምክትል አዛዦችን ከኃላፊነት አባረሩ፣ ሌሎችን ሾሙ። ከኃላፊነታቸው በተነሱት ሌትናንት ጄኔራል ካሌድ ማሃዲ ኢብራሂም ምትክ በጠቅላይ ሚኒስትሩ በዋና አዛዥነት አዲስ የተሾሙት ሌትናንት ጄኔራል አናን ሐሜድ መሐመድ ኦማር ናቸው። ሜጀር ጄኔራል ሙዳቲር አብድል አልራህማን ደግሞ ምክትል የፖሊስ አዛዥ ሆነው መሾማቸውን ጠቅላይ ሚኒስትሩ በትዊተር ባጋሩት መልእክት አስታውቀዋል። ሹምሽሩ ጠቅላይ ሚኒስትር አብደላ ሐምዶክ ወደ ሥልጣናቸው ከተመለሱ ወዲህ የተደረገ የመጀመሪያው ሳይሆን አልቀረም። ይህ በእንዲህ እንዳለ የቀድሞ የሱዳን የካቢኔ ጉዳዮች ሚኒስትር የነበሩት ካሊድ ኦመር ዩሱፍ እና ሌሎች ስማቸው ካልተጠቀሰ የቀድሞ ባለሥልጣናት ጋር ከእስር መለቀቃቸውን ሮይተርስ የዜና ወኪል ዘግቧል። ባለሥልጣናቱ በጥቅምት ወር በተፈጸመው የመፈንቅለ መንግሥት ታስረው የቆዩና በእስር መቆየታቸውን ለመቃወም የረሃብ አድማ ከጀመሩ ከጥቂት ሰዓታት በኋላ መለቀቃቸውን የሀገሪቱ የኢንፎርሜሽን ሚኒስቴር አስታውቋል። በመፈንቅለ መንግስቱ ወቅት በቁጥጥር ስር ውለው የነበሩ በርካታ ባለሥልጣናትና ታዋቂ ግለሰቦች አሁንም ድረስ በእስር ላይ እንደሚገኙ ተገልጸዋል። በሱዳን ከወታደራዊ መፈንቅለ መንግስት በኋላ ጠቅላይ ሚኒስትሩን ወደ ስልጣን የመለሰው ስምምነት ሀገሪቱን ወደ የእርስ በርስ ግጭት ከመግባት መታደጉን የተባበሩት መንግስታት የሱዳን ልዩ ልዑክ ቮልከር ፔርትስ ተናገሩ። ባለፈው እሁድ ጠቅላይ ሚኒስትር አብደላ ሐምዶክ ከወታደራዊ ባለሥልጣናት ጋር የደረሱት ስምምነት ትልቅ እምርታ ቢሆንም አሁንም ችግሮች እንዳሉበት ግን መልእክተኛው አልሸሸጉም። ከወታደራዊ ባለሥልጣናት ጋር በደረሱት ስምምነት አምዶክ ለወታደራዊ አገዛዝ ለማገልገል ራሳቸውን አሳልፈው ሰጥተዋል ሲሉ የዲሞክራሲ ደጋፊ ኃይሎች ብርቱ ትችት በማሰማት ላይ ናቸው። በእርግጥ ስምምነቱ ፍጹም አልነበረም ያሉት መልእክተኛው ጦርነት ብቸኛ አማራጭ በነበረበት መንገድ ላይ ከመቀጠል ግን ይሻላል በማለት ለአሶሼትድ ፕሬስ ተናግረዋል። ተደራዳሪ ባለስልጣናቱ በሀገሪቱ የተጋረጠውን ትርምስና ስጋት ለመታደግ ብሎም ከዓለም አቀፋዊ መገለል ለመታደግ መራር ስምምነት መፈራረማቸውንም አክለዋል። በስምምነቱ መሰረት ጠቅላይ ሚኒስትር አብደላ ሀምዶክ የሚመሩት የገለልተኛ ቴክኖክራቶች ካቢኔ እስከ አዲሱ የምርጫ ጊዜ ድረስ በስራ ላይ ይቆያል። ነገር ግን ምንም እንኳ ሚኒስትሮችን የመሾም ስልጣን የጠቅላይ ሚኒስትሩ እንደሆነ ቢነገርም መንግስታዊ ስልጣን በወታደራዊ ኃይል ቁጥጥር ስር እንደሚቆይ ዘገባው አመልክቷል። ይህ ዶቸቨለ ነው። በደቡብ አፍሪካ የተገኘው ልውጡ የኮሮና ተዋሲ ወደ ተለያዩ ሀገራት መሰራጨት መጀመሩን ተከትሎ በርካታ የዓለም ሀገራት ከደቡባዊ አፍሪካ ሀገራት ጋር የነበራቸውን የአየር ጉዞ እያገዱ ነው። እስካሁን የተሰጡ የሚገኙ የኮቪድ-19 መከላከያ ክትባቶች አዲሱን ልውጥ የተዋሲ ዝርያ መከላከል ስለመቻላቸው አለመረጋገጡ ደግሞ የተዋሲው ስርጭት በፍጥነት እንዳይስፋፋ አስግቷል። ልውጡ ተዋሲ ከሰው ወደ ሰው የመተላለፍ አቅሙ ከዴልታ የኮሮና ዝርያም ልቆ መገኘቱ ዩናይትድ ስቴትስና የአውሮፓ ህብረትን ጨምሮ በርካታ ሀገራት ከደቡባዊ የአፍሪቃ ሀገራት ወደ የሀገሮቻቸው የሚደረጉ የአየር መጓጓዣዎችን አግደዋል። ዛሬ የጉዞ ቀባ ካደረጉ ሀገራት መካከል ብሪታንያ፣ አውስትራሊያ፣ ብራዚል፣ እና ካናዳ፣ ኢራን፣ ጃፓን እና ታይላንድ ይገኙበታል። ነገር ግን መረጃዎችን እንደሚያመለክቱት አዲሱ ልውጥ ተዋሲ ቀደም ብሎ ወደ ተለያዩ ሀገራት መዛመቱ በምርመራ መረጋገጡን አሶሺየትድ ፕሬስ ዘግቧል። ብሪታንያ፣ ጀርመን፣ እስራኤል፣ ቤልጅየም፣ እና ሆንግ ኮንግ ልውጡ ተዋሲ መታየቱን ሪፖርት አድርገዋል። የኔዘርላንድስ መንግስትም ከደቡብ አፍሪካ ተጓጉዞ የመጡ 61 ሰዎች በኮሮና መያዛቸው በመረጋገጡ ልውጡ ተዋሲ ስለመሆን አለመሆኑ በምርመራ ላይ እንደሚገኝ አስታውቋል። የዓለም የጤና ድርጅት ልውጡን ተዋሲ ኦሚክሮን የሚል ስያሜ ሰጥቶታል። ተዋሲው እስከ ዛሬ ከታዩቱ የተዋሲው ዝርያዎች ሁሉ የከፋ ሕመም እንደሚያስከትል በታማሚዎች ላይ በተደረጉ ምርመራዎች መታየቱን ድርጅቱ አስታውቋል። በመላው ዓለም ከተቀሰቀሰ ወደ ሁለት ዓመታት በመጠጋት ላይ የሚገኘው የኮሮና ወረርሽኝ በመላው ዓለም ከአምስት ሚሊዮን በላይ ሰዎችን ሕይወት ነጥቋል። በሰሜናዊ እንግሊዝ ኃይለኛ ውሎ ንፋስ ባደረሰው ጉዳት በትንሹ ሁለት ሰዎች መሞታቸውን የአካባቢው ባለሥልጣናት አስታወቁም። ነፋሱ በአካባቢው የኤሌክትሪክ መሠረተ ልማት ላይ ባደረሰው ጉዳት በሺዎች የሚቆጠሩ ቤቶች የኤሌክትሪክ ኃይል ተቋርጦባቸዋል። በርካታ ተሽከርካሪዎችም በቀዝቃዛው ጎዳና ላይ እንቅስቃሴያቸው ተስተጓጉሏል። ከሟቾቹ አንደኛው ትናንት አርብ በተሽከርካሪ ውስጥ እያለ፣ ሌላኛው ደግሞ በእግር ጉዞ ላይ እያለ በነፋስ የተገፋ ዛፍ ወድቆባቸው ሕይወታቸው ማለፉን የየአካባቢዎቹ ፖሊስ አስታውቀዋል። በሰዓት 160 ኪሎ ሜትር እንደሚገሰግስ የተነገረለት አውሎ ንፋሱም በሰሜናዊ እንግሊዝ ከ55 ሺህ በላይ የኤሌክትሪክ ተጠቃሚ ደንበኞችን የኤሌክትሪክ አቅርቦት አቋርጧል። የበረዶ ግግርና የወዳደቁ ዛፎች ደግሞ በአካባቢው የምድር ባቡርን ጨምሮ የየብስ ማጓጓዣውን ማስተጓገሉን የፈረንሳይ ዜና አገልግሎት ዘግቧል። ከዛሬ ጠዋት ጀምሮ የነፋሱ ሁኔታ የመቀነስ አዝማሚያ እንዳሳይ የገለጸው የሀገሪቱ የሜትሮሎጂ ድርጅት በበኩሉ የበረዶ ግግሩ ፈታኝ ሆኖ መቀጠሉ ስለማይቀር ሕዝቡ ካላስፈላጊ እንቅስቃሴ እንዲታቀብ አሳስበዋል። ይህ ዶች ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁ። በትግራይ ክልል ለሚገኙ ተረጂዎች በተባበሩት መንግስታት ድርጅት አማካኝነት የሚከናወነው የሰብአዊ ድጋፍ በአየርና በምድር ማድረስ መጀመሩን የመንግስት ኮሚኒኬሽን ጉዳዮች አገልግሎት አስታውቅም። የመንግስት ኮሚኒኬሽን በሳምንታዊ መግለጫው እንዳለው በአማራ ክልል ህወሓት በተቆጣጠራቸው አካባቢዎች ባደረሰው ጥቃት ከ1.1 ሚሊዮን በላይ ሰዎች ተፈናቅለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን በኢትዮጵያ እየተደረገ ያለው ጦርነት መባባሱ እጅጉን እንደሚያሳስባቸው ተናገሩም። የውጭ ጉዳይ ሚኒስትሩ ለቀውሱ መፍትሄ ለመሻት አፋጣኝ ድርድር እንዲደረግ ጥሪ ማቅረባቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትናንት ባወጣው መግለጫው አስታውቋል። የሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ የሀገሪቱ የፖሊስ ዋናና ምክትል አዛዦችን ከኃላፊነት አባረሩ፣ ሌሎች አዛዦችን ሾሙ። በደቡብ አፍሪቃ የተገኘው ልውጡ የኮሮና ተዋሲ ወደ ተለያዩ ሀገራት መሰራጨት መጀመሩን ተከትሎ በርካታ የዓለም ሀገራት ከደቡባዊ አፍሪቃ ሀገራት ጋር የነበራቸውን የአየር ጉዞ እያገዱ ነው። እስካሁን እየተሰጡ የሚገኙ የኮቪድ-19 መከላከያ ክትባቶች አዲሱን ልውጥ የተዋሲ ዝርያ መከላከል ስለመቻላቸው አለመረጋገጡ ደግሞ የተዋሲው ስርጭት በፍጥነት እንዳይስፋፋ አስግተዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።